መዝሙር ሶስት እግዚኦ በስምከ አድነኒ ወባሃይልከ ፈትኻ ሌተ እግዚኦ ስም አኒ ጸሎት ወአጽሚ ቃላፈየ እስመነኪራን ቆም ወላይል ወሃያላን ሓሰስብ ዋለ ነፍሲ ወኢረሰይ ወለ እግዚኣብሔር ቅድሚ ሆሙ ናኹ እግዚኣብሔር ይረድ አኒ ወእግዚእየ እየ ያድህና ወይመይጣ ለእኪት ዲበጸላእትየ ወበጽድቅከ ሰርወሙ ዘእምፈቃድየ እሰውለከ እገኒ ለስምከ እግዚኦ እስመ ሰናይ እስመ እምኩሉ ምንዳቤ አዳንከኒ ወርእየት ዐይንየ በጸላእትየ